በትግራይ ክልል የአረና ሉዓላዊነትና ዲሞክራሲ ፓርቲ በአሁኑ በለውጥ ጊዜ እየተባለ በአባላቶቼ ላይ ጉዳት እየደረሰባቸው ነው ሲል ገልጧል። የፓርቲው የሕዝብ አደረጃጀት ኃላፊ አቶ ተክለግዜ ወልደ ገብርኤል በተለይ በቆላ ተንቤን ወረዳ የሚገኙ የፓርቲው አመራር አባላት እንዲሁም ቤተሰቦቻቸው ችግር እየደረሰባቸው ነው ብለዋል። የወረዳው የፖሊስ አዛዥ ኮማንደር ክብሮም ወልዱ በወረዳው ሰው በፖለቲካዊ አመለካከቱ ጥቃት አይደርስበትም፣ እንዲያውም ተቃዋሚ ፓርቲዎች በሚያሰናዱት መድረክ በወረዳው የጸጥታ አካላት ጥበቃ ይደረግላቸዋል ይላሉ። ሙልጌታ አጽብሃ ከመቀሌ ዘገባ ልኮልናል። በትግራይ ክልል በህጋዊ መንገድ እየተፎካከረ የሚገኝ ብቸኛ ፓርቲ አረና ለሉዓላዊነትና ዴሞክራሲ በአባላቱ ላይ አሁንም ማስፈራሪያና ድብደባ እየደረሰባቸው መሆኑን ፓርቲው አስታውቋል። የፓርቲው የህዝብ አደረጃጀት ኃላፊ አቶ ተክለዝጊ ወልደ ገብርኤል መንግስት አብረን እንስራ እያለም አባሎቻችን ግን በጫና ውስጥ ነው ያሉት ብለዋል። የዚህ ማሳያ በትናንትናው ዕለት የፓርቲው ማዕከላዊ ኮሚቴ አባል የሆኑት አቶ ዜናዊ አስመላሽ የተባሉ የትግራይ ማዕከላዊ ዞን ቆላ ተንቤን ወረዳ ነዋሪ የሆኑት በወንድማቸው ላይ አካላዊ ጥቃት እንደደረሰባቸውና በቤት እንስሶቻቸውንም ጉዳት ደርሶባቸዋል ብለዋል። አቶ ተክለዝጊም አባሎቻችን በጣም ተሳቅቀው ነው እየኖር ያሉት እየተሞት ነው ያሉት። አሁንም ትላንት ችግር ያጋጥሟል። አንድ የማዕከላዊ ኮሚቴ አመራር አለ። አቶ ዜናዊ አስመላሽ ይባላል። የተወሰነ ቦታም ተሰጥቶታል። ከዚህ አካባቢ እንዳትታይ የሚል ማዕቀብ ማለት ነው። ከዚህ አካታየህ አንተ ላይ እርምጃ እንወስዳለን የሚል የሚያስፈራሩ ሰዎች ተሞደቡበታል። በዚህ መንገድ ነው የሚሄደውና ትናንትም በሱና በቤተሰቡ አደጋ ደርሶበታል። በገጀራ ነው የተመታው ወንድሙ እንስሳም የተሞታሉ ስለዚህ በጣም ብዙ ግፍ እየደረሰብን ነው ያለው። የአቶ ዜናዊ ወንድም በአሁን ጊዜ የሕክምና አገልግሎት እያገኙ ናቸው። የደረሰውን ጥቃት በሕግ እንዲታይ በማመልከቻ ለወረዳ ፖሊስ ቢያሳውቁም የሚገባ አገልግሎት አላገኘንም ብለዋል። በተመሳሳይ መረጃ የአረና ለሉዓላዊነትና ዲሞክራሲ አባላት አሁንም በማረሚያ ቤት ውስጥ እንዳሉ አቶ ተክለዝጌ ተናግረዋል። በቅርብ ጊዜ ተፈቱ አባላች አሉ አሁንም ሁለት አባል አሉ። አንዱ እድሜ ልክ ነው የተፈረደበት፣ አንዱ ደግሞ 17 ዓመት የተፈረደበት፣ እስካሁን አልተፈቱም። በቅርብ ጊዜ ወደ ክቡር ርዕሰ መስተዳደር ዶክተር ደብረጽዮን ሄደን ደብዳቤ ይዘን ከጽሕፈት ቤቱ አስገብተናል። እናየዋለን ነው ያሉን እንጂ እስካሁን የተደረገ ነገር የለም። በአቶ ዜናዊ ቤተሰብ አስመልክቶ ለቆላ ተንቤን ወረዳ ፖሊስ አዛዥ ኮማንደር ክብረም ወልዱ አናግረናል። በወረዳው በፖለቲካ ምክንያት ሰው የሚደርስበት ጉዳት የለም ብለው የገለጹት አዛዡም የአቶ ዜናዊ ጉዳይም የሚጣራ መሆኑን ተናግረዋል። አቶ ዜናዊ ለማመልከት ወደ ጽፈት ቤቱ መጥተው ነበር። መጀመሪያ ግን በቀበሌ ኮሚኒቲ ፖሊስ ማመልከት እንዳለባቸው ተነግረዋቸው እንደተመለሱ ገልጸዋል። ከዚህ ውጭ ግን የአረና አመራሮች መድረኮች በሚያስተናዱበት ጊዜያትም አስፈላጊው የጸጥታ ትብብር እናደርግላቸዋለን። አብረንም ሰርተናል። በቀጣይም አብረን እንሰራለን ብለዋል ኮማንደሩ ማንም 呃，把、uh,。 ማንኛውም የአረና አባል ሊሆን ይችላል። የሚገለል ወይም በጎሪጥ አይን የሚታየለን ከዜናዊ ጋር ይሁን ከሌሎችም ጋር በአካል እንተዋወቃለን። እነርሱም በሚያዘጋጁት አንዳንድ መድረኮች፣ ስብሰባዎችም አብረን በሰላም እንዲጠናቀቅ ሰርተናል። በቀጣይም አብረን እንሰራለን። በሐምሌ ወር አጋማሽ በመቀለ ከተማ በተካሄደው የትግራይ አስተዳደር ፎረም የክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በአረና ፓርቲ አባላት የሚደርሱ ችግሮች እናቃቸዋለን ክፍተታችን መሆኑን እንደ መንግስት ገምግመነዋል ብለው ነበር። በተጨማሪም የአረና ፓርቲ አባላት የታሰሩትን ለመፍታት መንግስት ፈቃደኛ ነው ብለው ነበር። ለአሜሪካ ድምጽ ራዲዮ ሙልጌታ አጽብሃ መቀለም